በትግራይ ክልል አክሱም ከተማ ህዳር 19 2013 ዓ ም በተካሄደ ውጊያ በውጊያው የተሳተፉ 93 ሰዎች የወታደር የደንብ ልብስ የለበሱ ሞተዋል ሲል የኢትዮጵያ ጠቅላይ አቃቤ ህግ ገልጿል። ከተማው ውስጥ በመከላከያ ሰራዊትና በኤርትራ ወታደሮች ንጽሐን ተገድለዋል ተብሎ የቀረበውን ክስ መስሪያ ቤታቸው ለሁለት ወር ገደማ ሲመረምር መቆየቱን ምክትል ጠቅላይ አቃቤ ህጉ አቶ ፈቃዱ ጸጋ ዛሬ ባደረጉት ጋዜጣዊ መግለጫ ላይ ተናግረዋል። እስካሁን ባለው ጊዜ የተጣራ መረጃ መሰረት ስድስት ሰዎች በመከላከያ ሰራዊቱ መገደላቸውን ማረጋገጣቸውን አቶ ፈቃዱ ገልጸዋል። በሌላ በኩል ግን የኤርትራ ወታደሮች እንደ አውሮፓ አቆጣጠር ባለፈው ህዳር 28 እና 29 አክሱም ከተማ ውስጥ በመቶዎች የሚቆጠሩ ያልታጠቁ ሲቪሎችን ፈጅተዋል ሲል አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት መዘገቡ የሚታወስ ነው። ይህም በስብና ላይ የተፈጸመ ወንጀል ሊሆን ይችላል ሲልም አክሎበት ነበር። ፀሐይ ዳምጠው ዝርዝር ዘገባ አላት። በትግራይ ክልል መንግስት ሕግ የማስከበር ዘመቻ የሚለውን ጦርነት ተከትሎ የአገሪቱ መከላከያ ሰራዊት በአክሱም ከተማ ከሄዳር 10 እስከ ሄዳር 18 2013 ዓ ም በቆየበት ጊዜ ውስጥ አርባ ሰዎችን ገሏል የሚል ክስ መቅረቡን ጠቅላይ ዐቃቤ ሕግ ገልጿል። በዚህ ጉዳይ ላይ የፌዴራል ፖሊስ ኮሚሽን እና ጠቅላይ ዐቃቤ ሕግ ለሁለት ወር በጋራ ባደረጉት ምርመራ በመከላከያ ሰራዊት ስድስት ሰው መገደሉን ምክትል ጠቅላይ ዐቃቤ ሕግ አቶ ፍቃዱ ጸጋ አብራርተዋል። እኛ ምርመራ ሂደት የፌደራል መከላከያ ሰራዊት ህዳር 10 ቀን 2013 ዓ ም ከተማውን ከተቆጣጠረበት እስከ ለተጨማሪ ግዳጅ የወጣበት ህዳር 18 ቀን በመከላከያ ሰራዊቱ የተነሳ በሲቪል ላይ የደረሰው ሞት ስድስት መሆኑን አረጋግጠናል። አራቱ ገና ህዳር 10 ከተማውን በመቆጣጠር ሂደት ላይ ባለበት ወቅት የተተኮሰ መድፍ ጥይት ኢላማውን ስቶ አንድ መኖሪያ ቤት ላይ በመውደቁ በአንድ መኖሪያ ቤት የሚገኙ አራት ቤተሰቦች በአንድነት የሞቱበት ነው። ሌላኛው እንዲሁ የመ የሰልፍ ጥይት የላማውን ስቶ ዩኒቨርሲቲ አካባቢ በመውደቁ በአንድ የሲቪል ሰው የሞተበትና ሁለት የዩኒቨርሲቲው ተሽከርካሪዎች የወደሙበት ሁኔታ መሆኑን በምርመራ ሂደት አረጋግጠናል። ተጨማሪ አንድ ሰው የሰዓት ላፊው ጋር በተያያዘ በሰዓት ላፊ እንቅስቃሴ ሲያደርጉ የነበሩ ሰዎችን ቁጥጥር ስር ከመዋል አንጻር ሲደረጉ በነበሩ የህግ ማስከበር ስራዎች የሞተ ሲቪል መኖሩን አረጋግጠናል። ይሄ ለሁለት ወር አካባቢ ነው እዛ የቆየነው ነው። በዚህ ሁለት ወር ውስጥ በምስክር ማስረጃ ያረጋገጥነው ነው። አቶ ፈቃዱ አክለውም ህዳር 19 2013 ዓ.ም ከተማይቱ ውስጥ በተካሄደ ጦርነት የዘጠና ሶስት ሰዎች ህይወት መጥፋቱን ተናግሯል። በሰበሰብናቸው ምስክሮች ህዳር 18 ቀን 2013 ዓ.ም የፌዴራል መከላከያ ሰራዊት ለተጨማሪ ግዳጅ ወደፊት ሲንቀሳቀስ በሁለት ተሽከርካሪ ጥቂት የኤርትራ ሰራዊቶች ወደ ከተማ መግባታቸውን፣ አንዱ ቡድን የከተማው ተራራማ አካባቢ ላይ ቦታ ሄዶ መስበሩን በዕለቱ ጀምሮ በከተማ ውስጥ የህወሓት ካድሬዎች እዚህ የመጣው ሰራዊት ተገዶ የመጣ ነው፣ አይዋጋም እጅ ለመስጠት ይፈልጋል የሚቀበለው ካገኝ የሚል ወሬ ማሰራጨት መጀመራቸው አዴት አካባቢ የሚገኙ የህወሓት የልዩ ኃይል የፖሊስ አባላትና ሚሊሻዎች ወደ አክሱም ከተማ መምጣታቸውን ህወሓት ለእያንዳንዱ ከተማና ዞኖች እስከ 2500 ወጣቶችን እንዲያሰለጥኑ ባወረደው ትዕዛዝ መሰረት የፌዴሪ መከላከያ ሰራዊት አክሱምን ከመቆጣጠሩ ከህዳር 10 በፊት ከህዳር 1 እስከ ህዳር 9 የአክሱም ከተማ 1500 ወጣቶችን የአንድ ቀን የመሳሪያ ተኩስ ስልጠና የሰጠ መሆኑን ህዳር 19 ቀን 2013 ዓ.ም ጠዋት 12 ሰዓት ላይ 1500ዎቹ ስልጣና የአንድ ቀን ተኩስ ወስዶ የነበሩ ወጣቶች የልዩ ኃይል አባላት እና ምድሻ ከአደ የመጡት ጨምሮ ተደራጅቶ ተራራማ ቦታ ላይ ሰፍሮ የነበረው የኤርትራ ሰራዊት ላይ ጥቃት መክፈታቸውን እስከ ቀኑ ስምንት ሰዓት ከፍተኛ ውጊያ ሲደረግ የነበረ መሆኑ ወደ ስምንት ሰዓት አካባቢ ተጨማሪ ኃይል ለኤርትራ ሰራዊት ደርሶለት ይሄ የህዋት ቡድን ወደ ከተማ ማፈግፈጉንና በዚህ ውስጥ ይሳተፉ የነበሩ ወጣቶች ህይወት መቀጠፉን አብዛኛው በጦርነቱ ላይ የተሳተፈ ቢሆንም ዩኒፎርም ያለበሰ እንደ ሲቪል ሲንቀሳቀስ የነበረ መሆኑ እስካሁን በእኛ ባጣራ ነው 93 ሰዎች በዕለቱ መሞታቸውን በማስረጃ አረጋግጠናል። በትግራይ ክልል የህግ ማስከበር ዘመቻን ተገን በማድረግ የመከላከያ ሰራዊት፣ የፌዴራል ፖሊስ አባላት እና የኤርትራ ወታደሮች እጅግ የበዛ ቁጥር ባላቸው ሴቶች ላይ የመድፈር ጥቃት አድርሷል በተባለው ላይ የተደረገውን ምርመራ አስመልክተው አቶ ፍቃዱ ተከታዩም ብለዋል። ወንጀሉ እየተመረመረ ያለው በትግራይ ክልል በተቋቋመው ፌዴራል ፖሊስ እና በአብዛኛው በክልሉ ፖሊስ አካላት ነው። መረጃውንም የወሰን ነው፣ ከነሱ ነው። በርካታ አስገድዶ መደፈር ወንጀል ተፈጽሞባቸዋል የሚባሉ ሴቶች ቢኖሩም እስካሁን ለፖሊስ ሄዶ ቃላቸውን የሰጡ መቶ አስራ ስድስቱ ናቸው። እስካሁን በሪፖርት ደረጃ መቶ አስራ ስድስት ብቻ ናቸው አስገዶ የተደፈሩት እያልን አለ ለፖሊስ ቃላቸውን የሰጡ ምክንያቱም የወንጀል ምርመራ እንደምታውቁት። ከዛ ውስጥ በጥቂት የመከላከያ ሰራዊት ላይ የተያዙ እንዲሁም የፌዴራል ፖሊስ አባላት የተያዙበት ሁኔታ አለ። የመከላከያ ሰራዊትን በተመለከተ ወንጀሉ የተፈጸመው የመከላከያ ጦር አባሉ በስራ ላይ እያለ ስለሆነ ድርጊቱ የጦር ወንጀል ስለሚሆን ምርመራው በክልሉ ፖሊስ ተከናውኖ መዝገቡ ለመከላከያ ሰራዊት ተላልፎ ተሰጥቷል። ወንጀል ፈጻሚው ታስሮ ይገኛል። በጦር ፍርድ ቤቱ ክርክር ተጀምሯል። የፌዴራል ፖሊስ አባላትን በተመለከተ እንዲሁ በክልሉ ፖሊስ ምርመራው ተጠናቆ ለክልሉ ጊዜያዊ አስተዳደር ጠቅላይ አቃቢ ወይ ደግሞ ፍትህ ቢሮ መዝገቡ ተላልፎ ተሰጥቷል። የፍትህ ቢሮ መዝገቡን መርምሮ በቅርብ ውሳኔ ይሰጣል ተብሎ ይጠበቃል። አስገድዶ መድፈር አሳቻ ቦታን መያዝን ይጠይቃል። ድብቅ ነገርን ይጠይቃልና በማስረጃ እከሌ እከሌን አስገድዶ ሲደፍር ነበር ብሎ ለማለት በጣም ይቸግራል። ጉዳዩን ደግሞ ውስብስብ የሚያደርገው የተወሰኑ ብልሹ አመል ያለባቸው የሰራዊቱ አባላት፣ የፖሊስ አባላት በዚህ ወንጀል ድርጊት ውስጥ መሳተፋቸው በማስረጃ መረጋገጡ እንደተጠበቀ ሆኖ ይሄ ድርጅት አስቀድሞውኑ ክፉ ነገሮችን ያሰብ ስለነበረ ከአስር ሺህ በላይ የተፈረደባቸው እስረኞችን ለቋል። በአልመዳ ጨርቃጨርቅ የተሠራውን የኤርትራ ወታደሮች ዩኒፎርምን Do you love እንዲሁም ከመከላከያ ሰራዊቱ የተዘረፉ ዩኒፎርሞች እንዲለብሱ ተደርጓል። ስለዚህ በግለሰብ የወንጀል ማድረግ ሀሳብ ውስጥ ያሉ የፌዴራል ፖሊስ፣ የመከላከያ ሰራዊት አባላት ወይም ደግሞ የኤርትራ ሰራዊት አባላት አልተገኙም ማለት አይደለም። ምርመራውን ግን ውስብስብ ከባድ አድርጎታል። በትግራይ ክልል አክሱም ከተማ ከሄዳር 10 እስከ ሄዳር 19 2013 ዓ ም በመከላከያ ሰራዊትና በኤርትራ ወታደሮች ተፈጽሟል የተባለውን ግድያ በተመለከተ ፌዴራል ፖሊስና ጠቅላይ አቃቤ ሕግ በጋራ እያካሄዱ ባሉት ምርመራም የ95 ሰዎች የምስክርነት ቃሎች ተቀብለው የምርመራ ሂደቱ እንደቀጠለ መሆኑንም አቶ ፍቃዱ አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል አክሱም ከተማ ከኅዳር 19 እስከ ኅዳር 21 2013 ዓ.ም ከፍተኛ የሰብአዊ መብት ጥሰቶች ተከስተዋል፣ ከአንድ መቶ በላይ ንጹሐን ዜጎች በኤርትራ ወታደሮች ተገድሏል ስል መግለጫ ማውጣቱ ይታወሳል። በተመሳሳይ አምነስቲ ኢንተርናሽናልም በበኩሉ በአክሱም ከተማ በመቶዎች የሚቆጠሩ ንጹሐን ዜጎች በመንገድ ላይ በኤርትራ ወታደሮች ተገድሏል በማለት መግለጫ ማውጣቱ ይታወሳል። Lamir ka dim side Ka